በኤርትራ ድንበር አካባቢ የነበረውን የኢትዮጵያ ሰራዊት ወደ ሌላ ቦታ ለማዘዋወር እየተሰራ ያለውን ስራ ለማደናቀፍ ሙከራ እያደረገ ያለ ኃይል መኖሩን ምክትል ጠቅላይ የኤታ ማዦር ሹም ጄኔራል ብርሃኑ ጁላ ተናግረዋል። ሁኔታው ተቀባይነት እንደሌለው የገለጹት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታ ማዦር ሹም ድርጊቱ መከላከያ ሰራዊትን አያስቆምም ብለዋል። እስክንድር ፍሬው ዝርዝር አለው። የኢትዮጵያ ጦር ኃይል አዛዦች በፓርላማ ቀርበው ማብራሪያ ሲሰጡ ብዙም የተለመደ አይደለም። ሰሞኑን በኢትዮጵያ የሕዝብ ተወካዮች ምክር ቤት የሆነው ግን ይህ ነበር። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ በወቅታዊ የጸጥታ ሁኔታዎች ላይ ማብራሪያ ሰጥተዋል። የሰሜን እዝ አካል የሆነን ሰራዊት ከትግራይ ክልል ወደ ሌላ ቦታ ለማዘዋወር እየተሰራ ያለው ስራና የገጠመው እንቅፋት ደግሞ ከእነዚህ ወቅታዊ ሁኔታዎች አንዱ ነው። ከባድ የጦር መሳሪያ ጭምር ይዘው ሲጓዙ የነበሩ የመከላከያ ሰራዊት መኪናዎች ሽሬ ከተማ አቅራቢያ መንገድ እንደተዘጋባቸው የተዘገበው ሰሞኑን ነው። ተመሳሳይ ክስተቶች ማጋጠማቸውም እየተነገረ ነው። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ ለፓርላማ አባላት ሲናገሩ ድርጊቱን አውግዘዋል። የመከላከያ ሰራዊትን እንቅስቃሴም አያስቆምም ነው ያሉት። መከላከያን ማንም ሊያግተው አይችልም ሲሉም ተናግረዋል። ይህንን የሚያደርገውም ህጋዊው የትግራይ መንግስትና ህዝብ አይደለም በማለት አብራርተዋል። ክልሉ ሰራዊቱ ከቦታ ቦታ እንዳይንቀሳቀስ የማድረግ ፍላጎት የለውም። ክልሉ ማለት ህጋዊ የተደራጀው የትግራይ መንግስት ማለት ነው። ሰራዊቱ የትግራይ ህዝብ ሰራዊትም ነው። የትግራይ ህዝብ ሰራዊት አያግትም። እናም ጄኔራሉ ለዚህ እንቅፋት የመፍጠር ተግባር ተጠያቂ ያደረጉት ህጋዊ ከሆነው የትግራይ ክልል መንግስት ውጭ የሆነውን አካል ነው። ስጋት እየፈጠረ መኖር የለመደ አካል አለ ብለዋል። ይህ አካል ህዝብን ሽፋን አድርጎ ትርምስ ለመፍጠር እየሞከረ መሆኑንም አስረድተዋል። ይህ አካል ሲሉ የገለጹት ማንን እንደሆነ ግን በዝርዝር አላብራሩም። ሰራዊቱን ከኤርትራ ድንበር ወደ ሌላ ቦታ ለማዘዋወር ምክንያት የሆነውም እየተፈጠረ ያለው የሰላም ሁኔታ መሆኑን ጀነራል ብርሃኑ ጁላ አብራርተዋል። የወረራ ስጋት አለ ብለን አንወስድም። ያው ምክር ቤት ፊት ነው እየተናገርኩ ያለሁት። እንደዚህ አይነት ስጋት የለንም። እንደውም ያለው ወደ ትብብር፣ ወደ ሰላም፣ ወደ ልማት አብሮ ወደ ማደግ ያለ ተንደንሲ ነው ያለው። በኤርትራ መከላከያ ሰራዊት ውስጥም ጦርነት አይፈልግም። የኤርትራ አመራርም ከኢትዮጵያ ጋር ጦርነት አይፈልግም። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ በሌሎች ወቅታዊ የጸጥታ ጉዳዮች ላይም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።